የዛሬ 20 ዓመት አካባቢ የአፍሪቃ አንድነት ድርጅትን የተካው የአፍሪቃ ህብረት የዛሬ ሁለት ዓመት አዲስ አበባ ላይ ባካሄደው 29ኛው መደበኛ የመሪዎች ጉባኤ ላይ የአጼ ኃይለስላሴ ሐውልት በህብረቱ ዋና ጽህፈት ቤት እንዲቆም መወሰኑ ይታወሳል። አዲሱ የህብረቱ ህንፃ ሲመረቅ ለአጼ ኃይለስላሴ ሀውልት ሳይቆም የጋናው ፕሬዝዳንት ለነበሩት ኳሜ ንክሩማ ብቻ ሀውልት መቆሙ ብዙ ኢትዮጵያውያንን ብሎም የአፍሪቃ ሀገራት ዜጎችን አሳዝኗል። ከፍተኛ ወቀሳና ትችትም አስነስቶ ነበር። ህብረቱ ለዚህ ከፍተኛ ጥያቄ ምን ላይ ሰጥቶ በኢትዮጵያ ውጭ ጉዳይ መስሪያ ቤት በኩል ስራው የጀመረው የዛሬ ስድስት ወር መሆኑን የነገሩን በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብና ዲዛይን ትምህርት ቤት ኪነ ቀራጺ ተባባሪ ፕሮፌሰር በቀለ መኮንን ናቸው። እኔ አካባቢ የደግ ወደ ወደ ትምህርት ቤት ማለት ያለው አንድ ትምህርት ቤት ነው። ጥያቄው ሀያ ሁሉን የሚያሰማረት በአዲስ አበባ ዩኒቨርሲቲ የአለ የስነ ጥበብና ዲዛይን ትምህርት ቤት ኪነ ቀራጽያን በቀለ መኮንን፣ መስፍን ተስፋዬና ሄኖክ አዘነ የተነደፈውና የተቀረጸው ሶስት ሜትር ርዝመት ያለው በነሐስ የተበጀው የቀዳማዊ ኃይለሥላሴ ኪነ ቅርጽ ስራ ስድስት ወር እንደፈጀና አድካሚም እንደሆነ አቶ በቀለ ተናግረዋል። ልሽ መቆሙ መጀመሪያ ትልቅ ነገር ነው። በዛ መሰረት እየተነጋገር ቤተሰቦችን የሚያሳየ ነው የሚሰራው። በዛ መሰረት ለስድስት ወር ከፍተኛ አድካሚ፣ ምንም የዚህ አይነት ያር ምንም አይነት ቴክኖሎጂ በሌለበት ሀገር ነው። በጣም ከፍተኛ ልፋትና ድካም ታይቶበት ከሚገባው በላይ ተደግሞ የሚሰራ ነው የሆነው። በእለቱ እንግዲህ የተገኙት እንግዶች ቤተሰቦቻቸው በሙሉ አብረዋቸው የሰሩ የካቢኔ ሚኒስትር ህይወት ያሉ እና እኛ እንዲሁም የአፍሪካ መሪዎች ናቸው። እንዲሁም ማስታውስሽ በጣም የታወቀ ሰዎች ራሱ ነበረ ቦታው ላይ አግኝተዋለው። ትልቅ የአርት ክሪቲክ ነው። ከእነሱ ጋር ተመሰጋግነን ነው እንግዲህ የተለያየ ነው። ከዛ በኋላ አንዳንድ ጭምጭምታዎች ሰማሁ። እንደዚህ ያሉ ትችቶች ምናምን የሚል ትችት እንዲኖር ይጠበቃል። ጊዜም በጣም ጥሩ ነው። አለበለዚያ ስራ ዋጋ የለውም ማለት ነው። ትችት ይጠበቃል። ነገር ግን ትችቱ ቅርጹ ከመከፈቱ በፊት በስቱዲዮ ውስጥ ስንሰራው የነበረውን ቅርጽ አንስተው ፎቶ አንስተው የበተኑት ሰዎች ቆንደ ብሎ የበተኑት ሰዎች ልክ ቅርጹ እሱ መስሏቸው በመንጋ ሰው ጩ ያደረጉት ከዛ በኋላ አንዳንድ ማብራሪያዎችን በአየር ላይ ለማዋል ሞከርኩኝ፣ ለቅን ሰዎች ለሚገባቸው። ከዛ በኋላ ብዙ ሰዎች በከፍተኛ ደረጃ እንደሚጠጣ ጠየቁ፣ እና አንዳንድ ደግሞ እንደዚሁ ባሉበት አይመልሰኝ ያሉ ሰዎች በዚህም ይላሉ። ትችት አቅራቢዎች ሁሉ ተባባሪ ፕሮፌሰር በቀለ መኮንን አፍሪቃ ህብረት ግቢ የቆመውን የቀዳማዊ ኃይለስላሴ ሐውልትን ሄደው እንዲያዩ እመክራለሁ። ምንድን ነው የእኛ ሰው ሳኪ ለስዕል ብቻ አይደለም ለፖለቲካ ጭምር። ሁሉም የራሱ ጃንወ እያንዳንዱ አንዳንድ የራሱ ጃንወ ያለው ጭንቅላት። ለምን በጉፈራ ለምን በመዳሊያ ለሆነም፣ ለምን ጢሙ አልተላጨት ለምን አልወፈረት ለምን አልከሳት፣ መቶ ቢሊዮን መቶ አይነት ያስባል። ለማንኛውም ምኞቱ ጥሩ ነው። የሰው መቆርቆሮ ወደፊት ደግሞ ከተማ ሲሰራ በጎፈር እናደርገዋለን። ይሄ መጨረሻ አይደለም። ሀያ ሰላሳ ንኩሩማ ተሰርቷል ጋና አንድ አይነት አይደለም። የተለያየ ልብስ፣ የተለያየ ጀስቸር፣ የተለያየ ልክ እንደርሱ ነው። ይሄኛው ለአፍሪካ ህብረት ላበረከቱት አስተዋጽኦ ነው። ከአፍሪካ ህብረት ጋር ሳሉ ሁልጊዜ እንደዚህ ነበር። የሚደርስ ሰዎች ሀውልቱ ቀዳማዊ ኃይለ ሥላሴን አይመስልም መባልን የሰሙ ንጉሳውያን ቤተሰቦች ምን መልስ ሰጥተው ይሆን? ጋዜጠኛ ችግርም አለበት እንግዲህ እንደምታውቂው የገፋፏቸው በሰው አይመስልም ብሏል። እናንተ እንዴት ነው ምናምን ይሏቸዋል። አንደኛ ልዕልት ምናሉ፣ እስኪ ፖዘቲቭ እንጀምር ይሄ እንዴት ይሰራል፣ ምን አስቸጋሪ ነገር አለው፣ ምን ተሳክቷል ብለን እንጀምር ብለን የጀመሩት አንደኛው ልዑል ደግሞ ተሰማችሁ ወይ ሰአሊ ፎቶ አይደለም የሚሰራው። ኢምፕሬሽኑን ይዞ ባህሪ ይፈልጋል እሱም የሚያጎላውን ባህሪ ይፈልጋል ያፍንጫና አይነው ጉዳይ ያንም ባህሪ ተከትለን ለመረዳት መሞከር ያለብን እኛ ነን ብሎ መለሶላል እና ባህሪ ይመስላለሁ አለቸው። ታዲያ ምን ልናደርግ መስላል? ስለዚህ መጀመሪያ መልክት ሄደው እንዲያዩ ነው። ተከታዮቹ ብዙዎቹ የንጉሱ ዘመን ያልሆኑ ንጉሱ አይታቸው ሜትር ከሀምሳ ሰባት እንደሆኑ እንኳ ስምሶ እንደናቀላል ኪሎቸው ከሀምሳ እንደማይበልጣ አያውቁም። እና ይሄንን ግዙፍ ማድረግ በጣም ቻሌንጅ እንዳለው አያውቁም። ስለዚህ እንዴት እንደተሰራ ምን እንደሚያስ ይፈልግ ለመስራት ምን እንደሚመስል ሄዶ ማየት እና እሺ፣ ስቶክሆልም እና አምስተርዳም ቁጭ ብለው ሁሉ አፍቻ አተረቢላለሁ ስለዚህ ገና ነን፣ በጣም ገና ገና ነን እና ሆስፒቲቱ ይጠበቃል። እንደዚህ አይነት ጫጫታ ይጠበቃል። ወይ ወደ ፊት መግባል ነው እኛ በፕሪንሲፕል